ሰላም ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነብ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁ። በተለያዩ መስኮች ስኬታማ የሆኑ ኢትዮጵያንን ታሪክ ለህፃናት በሚስማማ መጽሐፍ መልኩ እያቀረበ የሚገኘውን ደራሲ አለማወቀን ነው ቀደም ብለን የሰማነው። ከስራዎቹ ጋር የተገናኙ ሀሳቦችን በምሽቱ ያጋረናል። ይህንንና ሌሎች ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ቅንብሩን ይከውናል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። ወደ ቀዳሚው ዝግጅት እንሻገር። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። ወደ ቀዳሚው ዝግጅት ስንሻገር ከ14 ዓመታት በኋላ ከካናዳ ተመልሶ ኑሮውን በኢትዮጵያ ያደረገው ድምፃዊ ሄኖክ አበበ ይቅርታ የተሰኘ ሶስተኛ አልበሙን በቅርቡ ለአድማጮች አድርሷል። በለጋ ዕድሜው ሙዚቃን የጀመረው ሄኖክ የአምርባታልና ቀናንበል ቀና አንበል በተሰኙ ሙዚቃዎቹ ከፍተኛ አድናቆትን ያተረፈ ሲሆን የራሱን ግጥምና ዜማዎችን በመስራት ይታወቃል። የደስታ ድግስ ባለበት ቤት ሁሉ የማይጠፋው ልዩ ቀን ከሥራዎቹ አንዱ ነው። ሄኖክ አበበ አዲስ አበባ ከሚገኘው ዘጋቢያችን ኬኔዲ አባተ ጋር ነው ቆይታ ያደረገው። በመቀጠል ይቀርባል። ገና በለጋ እድሜው ነው ነፍሱ ለሙዚቃ የተማረከችው። ያምርባታል የሚል መጠሪያ ካለው የመጀመሪያ አልበሙ ጀምሮ በአድማጮች ከፍተኛ ተወዳጅነትን ያገኘ ድምፃዊ ነው ሄኖክ አበበ። በ18 ዓመቱ ለአድማጭ ጆሮ ባበቃው የመጀመሪያ አልበሙ ከልጅነቱ ባለፈ የግጥሞቹ ብስለትና የዜማዎቹ ማማር በቀላሉ የሙዚቃ አድናቂዎችን ቀልብ እንዲያገኝ ረድተውታል። በዚያ እድሜው እንዴት የተዋበ ስራ ይዞ መምጣት ቻለ? ምላሹ ይህ ነው። በቅድሚያ በጣም አመሰግናለሁ እናንተም ስለጋበዛችን፣ ያው ሙዚቃ በልጅነት ነው የጀመርኩት። ትምህርት ቤቴ ሆኜ ዳግማዊ ምኒልክ ትምህርት ቤት በለጋዎቹ እድሜ በ16 17 ዓመት ልጅ ሆኜ ማለት ነው እዛ የሙዚቃ ክበብ ውስጥ ተቀላቀልኩኝ ና ከዛ በኋላ በሙዚቃ ይህን ክበብ ውስጥ ያለኝ መጀመሪያ የድምፅን አንዳንድ ትሬሊንጎችን ወሰድኩኝ። የግጥሙና የዜማው ነገር ብዙ ጊዜ ምንድን ነው ያው እዛ ጊዜ ከኔ በፊት የተሰሩ ስራዎችን በጣም ማዳመጥ እወዳለሁ። አንድ ተጽዕኖ ያሳደረብኝ እሱ ነው። ሁለተኛው ያገኘሁትን ነገር ትንንሽ ነገሮች ማንበብ ደስ ይለኛል። ምስ እሱ ነገር እንደዚህ ለምትፈጥራቸው ነገሮች በጣም ያግዛል እሱ ነገር በጣም ተጽዕኖ ያመጣብኝ ይመስለኛል። የመጀመሪያ አልበሙን ከለቀቀ ከአምስት ዓመታት በኋላ ነበር ሁለተኛ አልበሙን ገበያ ላይ ያዋለው። ቀና እንበል የአልበሙ መጠሪያ ሲሆን በውስጡ ካካተታቸው ስራዎቹ መካከል ዛሬም ድረስ አዲስ ሆኖ የዘለቀው ደስታ ባለበት ሁሉ የማይጠፋው ልዩ ቀን ይገኝበታል። ድምፃዊ ሄኖክ ስለ ልዩ ቀን ዘፈኑ እንዲህ ያው መጀመሪያ ሙዚቃ ስትጽፍ ስትደርስ የምትወደውን ነገር ነው ትሰራው፣ አይደለም? የምትወደውን ነገር አንተ የወደድከውን ነገር ነው ለአድማጭ ጆሮ የምታወጣው። ስለዚህ እኔ መጀመሪያ መጀመሪያ አልበሜ ላይ ሁለተኛው አልበም ሁሉንም ስራዎች መጀመሪያ እኔ ወድጄ ፍቅጄ ነው ያወጣኋቸው። ስለዚህ እኔ በወደድኩት ልክ አድማጭ ይወድልኛል ብዬ ስላሰብኩ ነው። ስለዚህ ተቀባይነቱ በዚህ ያክል ደረጃ ይሰፋል ብዬ መገመት የዛኔ ይከብደኝ ነበር። ግን ያው ስለመወደው ዘፈኑን ሀሳቡንም እንትን ወዳለው ምናልባት መጀመሪያ አልበማችን ላይ ያምርባታል አልበም ላይ ከናቲ ማን ጋር ጭፈራው ደራ የሚል ዘፈን አለና እሱ ዘፈን ምን ሆነ፣ ሁልጊዜ አመት በዓል ወይም ቡሄ ወይም አዲስ አመት በሚመጣ ሰዓት በጣም በተደጋጋሚ ሲከፈት አይዋሉ። በተለያዩ ሚዲያዎች ላይም ቴሌቪዥን ላይም ክሊፑ ይሄዳልና ይሄ ዘፈን ለምንድን ነው እንደዛ ሊዘልቅ የቻለው? ብለ ራስን ስጠይቅ ያው ሰው ሁልጊዜ ከራሱ ከሚያሳልፈው ከአንድ ነገር ጋር የተያያዘ ነገር አለውና ምናልባት የእሱም ዘፈን ተጽዕኖ ይመስለኛል። ልዩ ቀንን ደግሞ እንዳን ሀሳብ ሌላ ሀሳብ እንዳመነጭ ያደረገኝ ማለት ነው። ይኛው ደግሞ ምናልባት ያው በሰርግም፣ በልደትም፣ በምርቃትም በምንም ይረዳኝ የሆን ያግዘኝ የሆን ወይ ብዬ ነው፣ በዛ መንገድ ነው የሰራሁት አሁን እንዳሁም ከኪሩቤል ጋር እየሰራ ነው እንደ አዲስ በደንብ ሳውንዱ ምንም በደንብ አድርጎ ሁልጊዜ ቀጣይነት እንዲኖረው ለወደፊትም ሪሚክስ አድርገን እየሰራ ነው ነው ድምፃዊ ኢኖክ ከ14 ዓመታት ያክል ቆይታ በኋላ ሰሞኑን ደግሞ በአዲስ አልበም ተከስቷል። ሙዚቃ በልጅነቱ ቤቷን ያነጸችበት ድምፃዊ ሶስተኛውን አልበም ለመስራት እንዴት ረዥም ጊዜ ሊወስድበት ቻለ?

ሙዚቃ እንደዚህ እንዳሰብከው አንተ ባሰብከው ደረጃ ስ እየተላላክ መስራት ከባድ ነው እና የኛውንም አልበም እድሜ ለኪሩቤል እንደው እሱ ነው ኃላፊነትን ወስዶ ወደዚህ መምጣት እንዳለብኝና በሙሉ ኃይሌ አቅሜ መስራት እንዳለብኝ ተማከርን። ለዚህ የባለፉትን ሶስት ዓመት እየተመላለስኩኝ ይህንን አልበም ለአድማጭ አበቃን። ስለዚህ ይሄ ጋፕ የተፈጠረው የ13 ዓመት የነበርኩበትም የህይወት መንገድ እንዳልኩ ከኢትዮጵያ ውጭ ዛ ስለነበረ ኖሮ የነበረው እንደፈለግኩ እኔ ባሰብኩት ልብ እየተንቀሳቀስኩ ለመስራት ትንሽ ተቸግሬ ስለነበር በዛ ምክንያት የቆየሁት ነው ከልቤ። በካናዳ ኑሮ አልበም ማውጣት ሳይችል ቢቆይም ከሙዚቃ ግን አለመራቁን ያወጋን ሄኖክ በውስጡ ካካተታቸው ዘፈኖች አንዱ በሆነው በይቅርታ ስም ስለሰየመው አዲሱ አልበሙ አጫውት ሆናል። ከዛ ከነበርኩበት የህይወት መንገድ ተመልሽ መጥቼ ወደ አልበም የመለሴ ትልቁ ስኬት ነው ለእኔ። እንዳልኩ ኃላፊነቱን ሀምሳ ፐርሰንቱን አቶ ኪሩቤል ይወስዳል። እሳቸው የመጀመሪያውንም አልበም እሱ ነው ያቀናበረው እና ይቅርታ የሚል አልበም። አሁን ዘን ስንመጣ ይቅርታ ሀሳቡን ደግሞ እንዳልከኝ የጠየቅከኝ ይቅርታ ከራሴ ነው የጀመርኩት። አንድም ለጠፋውበት ይቅርታ፣ ሁለተኛ ደግሞ ይቅርታ የሰው ልጅ ከሰው መጠበቅ የለበትም ከራሱ ነው መጀመር ያለበት። ምክንያቱም በተለያየ መንገድ ህይወታችን ላይ በተለያየ ነገር ይገጥመናል፣ ማናችንም ስንሆንና ያንን የሚገጥሙንን ነገሮች ሁልጊዜ አንዳንዴ ከሰው የምጠበቃቸው ነገሮች አሉ። እነዛን ከሰው የምጠበቃቸውን ነገሮች በህሊና ይዘ ስታድር ብዙ ጊዜ ስሜታችን ጥሩ አይሆን። ስለዚህ ከሰው ከመጠበቅ ካንታ ውጥተህ በሰላሙ ለህ በሰላም ደር ህሊና ይረፍ ነው። ኮንሰብቱ ሀሳቡ ማለት ነው። ይቅርታ መልክቱ እሱ ነው፣ ጽፈኑ ላይ ያለው ይላል እዛም ላይ በዳ ብዙ አጥፍቻ አለሁ ሸንጎ ቢሞላ ሚቅርታ አላለሁ ማለት በቃ ከራስ ነው ጭምር ያለብህ እና ህሊናም ያርፋል። ይቅርታ እንግዲህ ያው ራሱ ይቅርታ የሚለውን ዘፈን ጨምሮ የተለያዩ ሀሳቦች ይዟል። አሁንም ደግሞ ያው የሰርግ ሙዚቃ ደግሞ ይዘን መተናል። ጋሽ ልማ ገብርአብ የጻፈልኝ እንዳውም ለመጀመሪያ ጊዜ ራሱ የዚህኛው አልበም ላይ ብዙ ጊዜ ግጥምና ዜማዎቼን ራሴ ነው የሚሰራው። ግን በዚህኛው አልበም ጋሽ ልምሽ ሁለት ዘፈን ላይ በግጥም ተሳትፏል ና በጣም ስለምወደው በጣም ማከብረው ሰው ስለሆነ የእሷ አሻራ ደግሞ የኔ ሙዚቃ አልበም ላይ እንዲያርፍ ስለምፈልግ አሁን ደግሞ በዛም ይዘን መተናል። ከዛም ሌላ ደግሞ በዘጠናዎቹ ሌላ የጠፋባችሁን አርቲስት ሳምቦድን ሳምቦድን በፊቸሪንግ ቀላቅለን መተናል። ቆንጆ አልበም ኪሩቤል ቆንጆ አድርጎ ነው የሰራው። አዲሱ አልበሙ ካካተታቸው ሁለት የጋሽ ልማ ገብረአብ ግጥሞች ውጭ የሶስቱም አልበሞቹ ዘፈኖች ግጥምና ዜማ በራሱ የተደረሱ ናቸው። ምንም እንኳን እምብዛም ከሌሎች የመውሰድ ልምድ ባይኖረውም ለሌሎች ድምፃውያን ግን ግጥምና ዜማ በመስጠትም ይታወቃል። ሄኖክ በራሱ ግጥምና ዜማ ላይ ያተኮረው ለምንድን ነው? አሁን እንደዚህ አይነት ነገር ስትሰራ እኔ በተለያየ ጊዜ የተለያየ ዜማ ደራሲዎችን ዘፈን ሞክሬ ያለሁ ለመስፈን ምንድን ነው። ሙዚቃ ላይ ስትመጣ አንድ ሰው የራስህ የሆነ መንገድ አለ፣ የራስህ ልክ አለ። እና አንዳንድ ጊዜ ምን ይሆናል? ለምሳሌ የሆነ የሙዚቃ ስልት ፋሽን ይሆናል፣ ይለመዳል አይደል? ክለብ ውስጥም ሰው በተደጋጋሚ በእንደዚህ አይነት የሙዚቃ ስልት የተሰሩ ዘፈኖችን ይወዳል። እና ዜማ ደራሲዎች ጋር ስትሄድ ወይም አንዳንድ ቦታ ስትሄድ ምናልባት አንተን ፈልገው ከማግኘት ይልቅ በሆነ በተወደደው ሙዚቃ በዛ ፋሽን በሆነው አይነት ስታይል ተሰርቶ ሲሰጥ አንተ ላይ ልክ አይመጣም። አንድ ሰው ሰርቶ ያማረበትን ነገር ያኛው ሰው በልኩ እንትን ስላለ ነው። ስለዚህ ብዙ ጊዜ እንደዛ ነገሮች ሞከርኩና እንዳልኩ ያው፣ በተለያየ ጊዜ ደግሞ ራሴ ዜማ ድርሰቱ ትንሽ ሙያውም እንትን ስላለ ራሴ ጽፌ ለራሴ ዜማ ሰርቼ ስዘፍን የተሻለ ያምርልኛል። ከሰው የወሰድኳቸው ዘፈኖችን ሞክሬ ስቱዲዮ ውስጥ ቀድቸው አውቃለሁ። እና አንዳንዴ ምንድነው ያለ ልክህ ልብስ ስትለብስ ገባ እንደዛ አያምርም። አንዳንድ ነገር ላይ ማለት ነው እንጂ ከሰው ተቀብሎ ላለመስራት እኔ በራስ መተማመን ምናምን አይደለም። የአልበሙ አቀናባሪ አብሮ አደጉ ኪሩቤል ተስፋዬ ስለ ሄኖክ አበበ የግጥምና ዜማ ስራዎች አስተያየቱን አካፍሎናል። ሄኒ አሁን በጣም በሳል ነው አስተሳሰቡ አሁን በተለይ የመጀመሪያ አል በሚያምርባታ ላይ እድሜው እነዛን ግጥሞች ለመጻፍ በጣም ከባድ ነው። እኔ አሁን አንዳንዴ እነዛን ዘፈኖች ስንሰራ ትርጉማቸውን ራሱ በደንብ አላውቀውም ነበረ ስጽፎ የሚመጣው ነገሮች ሙዚቃው ላይ ነው እንጂ ትኩረቴ ግጥም ውስጥ አይዲያዎቹ የሚጠቀማቸው ቃላቶች ምናምን በጣም ይገርመኝ ነበረ። በዛ ላይ ሄኖክን ቀርበ ስታወራው እንደዚህ ዲፕ የሆነ ነገር የሚጽፍ አይመስልም። ምክንያቱም እንደ ሌሎቻችን የሚጫወትበት ምናምን በአስራዎቹ እድሜ ውስጥ ሆነን ነው እነዚህ ነገሮች የተሰሩት፣ በአስራዎቹ መጨረሻ እና በጣም ቀድሞ ማቹር ያደረገ ነው ሄኒ እና አሁንም ሶስተኛው አልበሙ ላይ በጣም ጠንካራ ጠንካራ ሀሳቦች ነው ያነሳው፣ እና ዜማ ያው ተፈጥሯዊ ነው እና ከምትሰማው ነገር ነው ብዙ የሚቃኘው። ግጥም ግን በጣም ከባድ ነገር ነው። በጣም ማንበብ፣ ቀደም ብለህ ደግሞ ብዙ የሙዚቃ ስራዎችን ማጥናት እና በጣም ብዙ ማሰላሰል ማሰብ ይጠይቃል እና የግጥም ክህሎቱ ይገርመኛል ሄኖክ በመከታተል ላይ ያላችሁት ጋቢና ቪኦኤን ነው ከአሜሪካ ድምፅ የሚተላለፍ ወጣቶች ላይ የሚያተኩር ልዩ መርሃ ግብር ነው። በነገራችን ላይ ከድምፃዊ ሄኖክ አበበ ጋር የተደረገው ቆይታ ሙሉ ክፍል በአሁኑ ሰዓት በዌብሳይታችን ላይ ይገኛል። በዚያ ሄዳችሁ እንድታዳምጡት፣ እንድትመለከቱት እንጋብዛለን። ወደ ቀጣዩ ዝግጅት ስንሻገር አለማወቀ ትውልድ ኢትዮጵያውያን ህጻናትን በመጽሐፍት አማካኝነት ከእናት አባታቸው ሀገር ስኬታማ ሰዎች ጋር ለማገናኘት ጥረት እያደረገ የሚገኝ ደራሲ ነው። በቅርቡ በሁለት ቋንቋዎች ያሳተመውና በተረካ ጭምር ያቀረበው የአትሌት አበበ ቢቂላ ወርቃማ ስኬት የተባለው መጽሐፉ የዚህ ማሳያ ነው። ከዚህ በተጨማሪ በታዋቂው ሳይንቲስት ፕሮፌሰር አክሊሉ ለማ ላይ የሚያተኩር መጽሐፍም በቅርቡ ለገበያ እንደሚያውል ተናግሯል። ነዋሪነቱን በሰሜን አሜሪካ ያደረገውን ደራሲ አለማወቀን ከስራዎቹ ጋር የተገናኙ ሀሳቦችን እንዲያጋራን በስልክ መስመር አግኝተነዋል። አስቀድሞ መጽሐፍቱን ለማዘጋጀት የገፋፉትን ምክንያቶች ያስረዳናል። እንግዲህ ትልቁ ያነሳሳኝ ምክንያት ወደ አሜሪካ ካደረግን ከባለቤት እና ከሰባ ሰባት ዓመት ልጄ ጋር ካደረግን አንድ አምስት ዓመት ሊሆንን ነው። ወደዚህ ከመጣን በኋላ ሁልጊዜ ከኢትዮጵያ ጋር የተያያዘ ነገር ለመስራት በጣም ፍላጎት ነበረኝ። አንድ አጋጣሚ ተፈጠረ እና ያ ነው ወደዚህ ያመራኝ። ይኸው ምንድን ነው ልጄ በጣም መጽሐፍ ማንበብ ትወዳለች። ላይብራሪ ሄደን በርካታ መጽሐፍ ይዘን እንመለሳለን ብዙ ጊዜ እና የመጽሐፎቹን ብዛት በላይብረሪ ያለውን ላይብረሪዎቹ ልጆቹ እንዲያነቡ ለማበረታታት ኪንደርጋርተን እንኳን ሳይደርሱ እስከ አንድ ሺህ መጽሐፍት እንዲያነቡ ያበረታታሉ። እና ኢትዮጵያ ውስጥ ካለው ሁኔታ አንፃር ሳየው ምንም የሚገናኝ አይደለም። ያ ነው መነሻ የሆነኝና ይህን ነገር እንዴት አገር ቤት በተለይ እዛ ያሉትን ህፃናት ትኩረት ያደረገ ከዛም አልፎ ደግሞ በየሌሎች ሀገራቶች አሉ ልክ እንደኔ ልጅ ከሀገር ውጭ ሆነው ከሀገራቸው ጋር የሚያገናኛቸው ድልድይ የሚያጡ ልጆችን በመጽሐፍት ለማገናኘት በማሰብ ነው ወደዚህ የገባሁት። እንግዲህ ይህንን ለህፃናት የሚሆን የመጽሐፍ የማዘጋጀቱን ስራ ከጀመርክባቸው ወጥ ስራዎች መካከል አንዱ የታዋቂውን የዓለም የስፖርት ጀግና የአበበ ቢቂላን ታሪክ ለህጻናት በሚስማማ መልኩ የሚያቀርበው መጽሐፍ ነው። መጀመሪያ በአበበ ቢቂላ ለምን መጀመር ፈለክ የሚለውን እስቲ ጠቅላላ አድርገህ ንገር። በጣም ጥሩ ጥያቄ ነው። ልክ ይህን ድምዳሜ ካረኩ በኋላ ብዙ ጃንር አለ እንግዲህ መጽሐፍ የሚጻፍበት ከዛ ውስጥ የታዋቂ ሰዎችን ታሪክ ነው የመረጥኩት። ምክንያቱም ልጆቻችን በእነሱ የቀለም ጉዳይ አለ፣ የባህል ጉዳይ አለ እና ከነሱ ባክግራውንድ ጋር ከነሱ አስተዳደግ ጋር ከነሱ ቤተሰብ ሁኔታ ጋር የሚሄድ እነሱን ሊያንጽና ሊያበረታታ የሚችል ጀራ መምረጥ የፈለግኩት በዛም ምክንያት ወደ ባዮግራፊ ነው ያተኮርኩት ማለት ነው። ከዛ የታዋቂ ኢትዮጵያውያኖችን ስም ዝርዝር ወደ ሀምሳ የሚደርሱ በህይወትም ያሉ በህይወትም የሌሉ እነሱን ዘረዘርኩ፣ የታላቁን አትሌት የሻምበል አበበ ቢቂላን ጨምሮ ማለት ነው። ከዛም የመጀመሪያ ፓዮኒር በአንድ ዲሲፕሊን ትልቅ ምሳሌ የሚሆን ብዬ ስፈልግ አበበ ቢቂላ ነው የመጣልኝ። ምክንያቱም እንደምታውቀው አሁን እንግዲህ ምስራቅ አፍሪካ በአትሌቲክስ ኢትዮጵያ፣ ኬንያ እንዲሁም ሌሎች የምስራቅ አፍሪካ ሀገሮች ዶሚኔት አድርገዋል። በአትሌቲክስ የዛ ሁሉ አሁን የምንኮራበት ዘርፍ መነሻው አበበ ቢቂላ ነው። ከዛ በተረፈ ደግሞ ሌላ መንገድ ነው ያልኩት ድርጅቱን እና አበበ ጫማው ሲያስቸግረው ሌላ መንገድ ነው የፈለገው ተስፋ አልቆረጠም፣ አላቆመም። ኢቨን የመኪና አደጋ ከደረሰበት በኋላ አሁንም ከሀገሩን የሚያስጠራበትን ነገር በመፈለግ በዊልቸር ላይ ሆኖ የቀስት ውርወራ ነው የተወዳደረው እና ይሄ ሁሉ ጽናትን ተስፋ ለመቁረጥን እሱ በነበረበት ጊዜ በጣም ብዙ በርካታ የአፍሪካ ሀገራት ገና ከነጻነት እየወጡ የነበረበት ጊዜ ነው። እና ጥቁር ሆኖ ያንን ሁሉ ነገር ማድረጉ ትልቅ ለአፍሪካ ኩራት ነው እና የመጀመሪያ መሆን ይገባዋል ብዬ በማሰብ ነው እሱን የመረጥኩት። እንደነዚህ ያሉ መጽሐፍትን በማዘጋጀት ረገድ የራሳቸው ውጣ ውረድ ያለባቸው ናቸው ብዬ አምናለው። ምክንያቱም የታዋቂ ሰዎችን የብዙ ዓመታት ታሪክ አሳጥረው ከማሳጠርም በተጨማሪ ደግሞ ለህፃናት በሚስማማ መልኩ ለማቅረብ የራሱ የሆነ ብልሀትና የራሱ የሆነ ፈተና አለው ብዬ አስባለሁ። በዝግጅቱ ወቅት የገጠሙ አበይት ተግዳሮቶች ምን ነበሩ? እንዴት አድርገህ እነዛንስ ለመወጣት ሞከርክ? እውነት ነው። የመጀመሪያ ያደረግኩት ጥሩ ቲም ሴታፕ ማድረግ ነበረ። የአንድ ሰው ስራ ብቻ አይደለም። ጥሩ ሰዓሊ ወይም ኢለስትሬተር ያስፈልግ ነበረ። ጥሩ ኤዲተር ያስፈልግ ነበረ። በአማርኛም በእንግሊዘኛም መጽሐፍቶቹ በነገራችን ላይ በአማርኛም በእንግሊዘኛም ነው የተጻፉት። ውጭ ላሉት እንግሊዘኛው እንዲደርስ ነው ውጭ ላሉ ሕጻናት፣ አማርኛው ደግሞ በተለይ ኢትዮጵያ ውስጥ ላሆነ ወደፊት ደግሞ በሌላም ቋንቋ እናስባለን እና ትልቁ ተግዳሮት በአትሌት ሻምበል አበበ ቢቂላ ብዙም አጋጠመኝ ባልልም መረጃ እና የምስል ወይም የፎቶ አቅርቦት ማግኘት ነው። የመጀመሪያው ስቴፕ ሪሰርች ነው። እሱ ላይ ነው ትልቁ የኔ ሚና ስቶሪም ከመጻፌ በፊት ስለምጽፈው ግለሰብ በጽሁፍም በድምፅም እንዲሁም በቪዲዮ ያሉ መረጃዎችን መሰብሰብ ነው። የረዱኝ ግለሰቦችም አሉ። በአጋጣሚ ደግሞ የሻምበል አበበ ብዙ መረጃ አለ በተለያዩ ቋንቋዎች የተጻፈና በዛ ልወጣዎች፣ እያለሁኝ ግን የተወሰነ በልጅነቱ አካባቢ የነበረውን ነገር ለማድረግ ያረኩት ጥረት አልተሳካልኝም እና እሱ ነው የሚመስለኝ። ከዛ በተረፈ ግን በጣም የተዋጣለት ጥሩ የቲም ስራ ነው የሰራ ነው ብዬ ነው የማስበው። ሻምበል አበበ ቢቂላ በኋላ ደግሞ ሌሎች ከኢትዮጵያ ጋር በተገናኘ በስኬት ታሪኮቻቸው የሚታወቁ ሰዎችን ታሪክ ለሕፃናት በሚሆን መልኩ መሰነዱን ቀጥለህበታል። የቀጣይ ዘመን ትኩረት የሚሆነው እንዴት ባሉት ሰዎች ላይ ነው? የጀመርካቸው ስራዎችስ በእነማን ላይ የሚያተኩሩ ናቸው? በምን መልኩ ነው ያደረኩት? ልጆች በተለያየ ሙያ ዝንባሌያቸውን መሰረት አድርገው ያንን እይታ እንዲኖራቸው ለማድረግ ነው። ለምሳሌ በአትሌቲክስ በስፖርት ነው የጀመርኩት። የአበበ ታሪክ በእርግጥ ምሳሌነቱ ከዛም ያለፈ ቢሆንም ማለት ነው። አሁን ሁለተኛው መጽሐፋችን የፕሮፌሰር አክሊሉ ለማ ነው ሙሉ በሙሉ አልቆ በት በሚቀጥለው ሳምንት ሬድ ይሆናል ብዬ አስባለሁ ያም በአማዞን በባነሴ ነው እንዲሁም በተለያዩ ቦታዎች እንደተለመደው ደግሞ ኢትዮጵያም ለአብርሆት ላይብሬሪ እና ሌሎች ቦታዎች እንልካለን እና ከዚህ በኋላ የሚመጡትን በምን ቅደም ተከተል ነው ለማድረግ ያሰብኩት? ሁለተኛው ያው የፕሮፌሰር አክሊሉ ለማ ሳይንቲስት፣ ተመራማሪ ነው። ስለዚህ ከሳይንስ ከምርምር ዘርፍ እሱን አድርጌያለሁ። መቀጠል ደግሞ በስራ ፈጠራ በቢዝነስ በሌሎች አርት ፎርምስ ለምሳሌ እነ ክቡር ሙላቱ አስታጥቄ እነ ሎሬት አፈወርቅ ተክሌ ሙሉ ስማቸው ረጅም ነው አውቃለሁ። በተለያየ ዲሲፕሊን ለማካተት ነው። ልጆች እንግዲህ ሳይንቲስት ለመሆን ሊፈልጉ ይችላሉ። የሀገር ጠባቂ ወታደር ሊሆኑ መሆን ሊፈልጉ ይችላሉ። ሯጭ መሆን ዝንባሌ ሊኖራቸው ይችላሉ፣ ወይም አርቲስት። የተለያየ ዲሲፕሊን እና በዲሲፕሊን ነው ያደረግነው። ሌላው ደግሞ የፆታ ጉዳይ ነው። ሦስተኛው መጽሐፋችን የሚሆነው አንዲት ሴት ስራ ፈጣሪ ላይ ነው። እሱን እንዲህ በምን መልኩ ይሆናል የሚለውን ገና እየተነጋገርን ነው፣ ግን ሴቶችም ሪፕሬዘንተድ እንዲሆኑ በዚህ ጉዞ ላይ ለማድረግ እንሞክራለን እና በዛ መልኩ ነው እየተዘጋጀው ያለሁት እኔ። እናንተ የምንኖርበት ዩናይትድ ስቴትስ በመጽሐፍት ጉዳይ የተትረፈረፈበት ነው ማለት ይቻላል። ኢትዮጵያውያንን የሚመለከቱ መጽሐፍትን መጽሐፍና ለአንባቢያን ማቅረብ ያለው ፋይዳ ምንድን ነው? ያለው መጽሐፍ በቂ አይደለም ወይ? ለምን የእኛን የሚመስል መጽሐፍ መጽሐፍ ፈለግ በጣም ጥሩ ነው። እንግዲህ በሁለት ብንከፍለው ኢትዮጵያ ውስጥ ያሉትን ልጆች እና ከኢትዮጵያ ውጭ ያሉት ልጆች ለሁለት አድርጌን ያጠናሁት፣ ኢትዮጵያ ውስጥ ያሉ ልጆች ከሌላው ዓለም ጋር ሲነጻጸር ያለው የመጽሐፍ አቅርቦት፣ ይሄ በስታትስቲክስ የተደገፈ ነው። ዌብሳይታችን ላይ አድርገነዋል። በቤታቸውም ያለው በላይብረሪም ያለው በጣም በጣም አነስተኛ ነው። በቋንቋቸው የተጻፈ የሚሆን በእንግሊዘኛ፣ በአካልም ሄጄ ላይብረሪዎችንም ጎብኝቼ ነበር እና እጥረት አለ ማለት ነው። ሊትሬሲ ላይም የሚሰሩ ድርጅቶች አሉ። ንባብ ላይም ገና ብዙ ስራ ይቀረናል። ስለዚህ ኢትዮጵያ ያንን ራሱ ችግር መፍታት የንባብን ባህል ማዳበር ራሱን የቻለ ትልቅ ስራ ነው የመጽሐፉን አይነት ሳንወስን ማለት ነው። ከዛ በተረፈ ግን በተለይ በከተማም አካባቢ ልጆች መጽሐፍ ከማንበብ ይልቅ ስክሪን ላይ ወይም ቴሌቪዥን ላይ ጊዜ ማጥፋት፣ ያንን ኮምፒቲሽኑ ከዛ ጋር ነው እና ያሉት መጽሐፎች በደንብ ልጆችን በሚስብ መልኩ የተሳሉ ያካተቱ ናቸው ብዬ አላየሁም። እና ያንን ለመለወጥ ነው አሁን ይህ መጽሐፍ ኢሉስትሬሽኑና አይታው ከሆነ የፕሪንቲንግ ኳሊቲው ልጆቹ ወደውት ደግመው ሊያነሱት ሊያነቡት በሚችሉት የሚችል መልኩ ለማዘጋጀት ተሞክሯል። ውጭ ላሉት ደግሞ ውጭ ያሉትን ኢትዮጵያውያኖች ከሀገራቸው ጋር ኮኔክት ማድረግ ነው ትልቁ ዓላማ። ስለ ሀገራቸው ጥሩ ሀሳብ እንዲኖራቸው፣ ጀግኖቻቸውን፣ ባህላቸውን እንዲያውቁ በራሳቸው እንዲኮሩ። እኔ ባለሁበት ስቴት ልጄ ለኢትዮጵያ ኮሚኒቲ መጽሐፉን እንድታነባ አድርጌ ነበር እና ልጆቹ ላይ ያየሁት ስሜት በጣም የተለየ ነበር እና ትልቅ ድልድይ ይሆናል ብዬ አስባለሁ። ወደፊት ልጆቹ ሲያድጉ አሜሪካ ውስጥ ባለስልጣኖች ሊሆኑ ይችላሉ፣ የቢዝነስ ሰዎች ሊሆኑ ይችላሉ። በዛ ወቅት ሀገራቸውን እንዳይረሱ፣ ሀገራቸውን እንዲረዱ፣ ለሀገራቸው አለኝታ እንዲሆኑ ነው የሩቅ አላማ። እጅግ በጣም አመሰግናለሁ። አለማወቀ የስኬታማ ኢትዮጵያውያንን ታሪክ ለህጻናት በሚስማማ መልኩ በመጽሐፍትና በትረካ እያቀረብክ ትገኛለህ። ጅምርህ በርካቶችን የሚጠቅም እንዲሆን እመኝልሃለሁ። እንግዳይ ስለ ሆንክ በአድማጮቼ በተመልካቾቼ ስም በእጅጉ አመሰግናለሁ። በጣም አመሰግናለሁ። አታሞ ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በመቀጠል ደግሞ የሳምንቱን አበይት ስፖርታዊ ዜናዎች ኬኔዲ አባተ ያሰማናል። ኢትዮጵያዊው ሰለሞን ባረጋ ና ኤርትራዊቷ ራሄል ዳንኤል በስፔን ኤል ጎይ ባር በተካሄደ የዓለም አትሌቲክስ ሀገር አቋራጭ ውድድር አሸነፉ። የኦሎምፒክ የ10 ሺህ ሜትር ሻምፒዮኑ ሰለሞን ባረጋ ትናንት በስፔን ኤል ጎይ ባር በተካሄደው 79ኛው ሀገር አቋራጭ ውድድር ሁለተኛ ድሉን በማስመዝገብ ወደ አሸናፊነት ሲመለስ፣ አትሌት ራሄል ደግሞ ውድድሩን በማሸነፍ የመጀመሪያዋ ኤርትራዊት ሆናለች። የወንዶቹ ምድብ ውድድር 10.8 ኪሎ ሜትር የሸፈነ ሲሆን አትሌት ሰለሞን ርቀቱን 23 ደቂቃ ከ14 ሰከንድ ነው ያጠናቀቀው። ትውልደ ኢትዮጵያዊው የባህሬን አትሌት ብርሃኑ ባለው ሁለተኛ ሲወጣ፣ ስፔናዊው አዴል ሚቻል ሶስተኛ በመሆን ውድድራቸውን አጠናቀዋል። የሴቶች ውድድር ደግሞ 76 ኪሎ ሜትር የሚሸፍን ነው። በኦሎምፒክ 10 ሜትር አምስተኛ ሆና ያጠናቀቀችው ኤርትራዊቷ ራሄል ዳንኤል የትናንቱን አገር አቋራጭ ውድድር 25 ደቂቃ ከ43 ሰከንድ በማጠናቀቅ ነው በአንደኝነት ያሸነፈችው። ኬንያዊቷ ኤዲና ጄፕቶክ ና ትውልደ ኬንያዊቷ የባህሬን አትሌት ዊንፍሬድ ያቪ በቅደም ተከተል ሁለተኛና ና ሶስተኛ ወጥተዋል። በውድድሩ የተሳተፈችው ኢትዮጵያዊት አትሌት ማህሌት ሙሉጌታ ሰባተኛ ሆና አጠናቃለች። በአቋም መፈተሻ ጨዋታ የኢትዮጵያ ብሔራዊ ቡድን በሞሮኳቸው ተሸነፈ። የፊታችን አርብ ለሚጀምረው የቻን ውድድር ዝግጅት ለማድረግ ሞሮኮ የሚገኘው የኢትዮጵያ ብሔራዊ ቡድን ቅዳሜ ዕለት ከሞሮኳቸው ጋር የአቋም መለኪያ የወዳጅነት ጨዋታ አድርጎ አንድ ለዜሮ ተሸንፏል። በሀገር ውስጥ ሊግ የሚጫወቱ ተጫዋቾች ብቻ በሚሳተፉበትና ከአርብ ጥር አምስት ጀምሮ አልጄሪያ በምታስተናግደው ሰባተኛው የቻን የአፍሪካ ዋንጫ ውድድር ላይ የሚሳተፈው የኢትዮጵያ ብሔራዊ ቡድን ወደ ሞሮኮ በማቅናት ቅድመ ዝግጅት ማድረግ ማድረግ ከጀመረ ስድስተኛ ቀኑ ላይ ይገኛል። ለዚህ ውድድር ለመዘጋጀት ብሔራዊ ቡድኑ በልምምድ ላይ ከሚገኝበት ሀገር ጋር ባደረገው የመጀመሪያ የወዳጅነት ጨዋታ ነው ሽንፈት የገጠመው። የኢትዮጵያ ብሔራዊ ቡድን ለቻን ውድድር በምድብ አንድ ከአዘጋጇ አልጄሪያ እንዲሁም ሞዛምቢክና ሊቢያ ጋር የተደለደለ ሲሆን የመጀመሪያ ጨዋታውን ከሞዛምቢክ ጋር ቅዳሜ ዕለት እንደሚያደርግ የአፍሪካ እግር ኳስ ኮንፌዴሬሽን መረጃ ያመለክታል። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲር ዴሾም ኮንትራቱን አራዘመ። ዲዲር ዴሾ እንደ አውሮፓውያኑ እስከ ሰኔ 2026 ድረስ የፈረንሳይ ዋና አሰልጣኝ ሆኖ ለመቆየት ኮንትራቱን ያራዘመ ሲሆን እስከ ቀጣዩ የዓለም ዋንጫ የሚቆይ ከሆነ አራተኛ የዓለም ዋንጫውን በአሰልጣኝነት እንደሚመራ ይጠበቃል። እንደ አውሮፓውያኑ በ2018 ፈረንሳይን የዓለም ዋንጫ ሻምፒዮን ያደረጋት አሰልጣኙ በ2022 የካታር የዓለም ዋንጫ ደግሞ ለፍጻሜ ደርሶ በአርጀንቲና መሸነፉ ይታወቃል። ይጠበቃል። የ54 ዓመቱ የቀድሞ የቼልሲ አማካይ በ2012 አሰልጣኝነትን ከጀመረ ወዲህ ፈረንሳይ ለ2014 የዓለም ዋንጫ ሩብ ፍጻሜና የ2016 የዩሮ ፍጻሜ መድረስ ችላለች። ዴሾም ቡድኑን እየመራ ካደረጋቸው 139 ጨዋታዎች ውስጥ 89ን አሸንፎ በ28ቱ አቻ ሲወጣ በ22ቱ ሽንፈትን አስተናግዷል። በ1998 የዓለም ዋንጫን በተጫዋችነት ያሸነፈው ዴሾም በ2021 ፈረንሳይ ፈረንሳይ የኔሽንስ ሊግ እንድታሸንፍም አድርጓል። የብሔራዊ ቡድኑ ምክትል አሰልጣኝ፣ የግብ ጠባቂ አሰልጣኝና የአካል ብቃት አሰልጣኞችም ከቡድኑ ጋር እንደሚቀጥሉ የፈረንሳይ እግር ኳስ ፌዴሬሽን አስታውቋል። የቀድሞ የቤልጅየም አሰልጣኝ ሮቤርቶ ማርቲኔስ ደግሞ አዲሱ የፖርቹጋል አሰልጣኝ ለመሆን ከጫፍ ስለመድረሱ ተዘግቧል። በመጨረሻም የሜዳ ቴኒስ ኖቫክ ጆኮቪች ሴባስቲያን ኮርዳን በማሸነፍ የአድላይድ ኢንተርናሽናል ሻምፒዮን ሆኗል። የወቅቱ የዓለም ቁጥር አምስቱ ጆኮቪች አሜሪካዊውን ሴባስቲያን ኮርዳን በመርታት አድላይድ ኢንተርናሽናልን በማሸነፍ በአውስትራሊያ የአሸናፊነት ጉዞውን ወደ 34 ተከታታይ ግጥሚያዎች ከፍ አድርጓል። ሰርቢያዊው የሜዳ ቴኒስ ኮከብ 92 የነጠላ ውድድር ዋንጫዎችን በማንሳትም ከራፋኤል ናዳል ጋር ተስተካክሏል። በዋንጫው አሸናፊነት ከሁለቱ ተጫዋቾች የሚበልጥ የሚያመልጡት ጂሚ ኮኖርስ፣ ሮጀር ፌዴረር እና ኢቫን ሌንድል ናቸው። ጆኮቪች ከድሉ በኋላ በሰጠው አስተያየት በጣም የሚያስደንቅ ሳምንት ሆኖልኛል ካለ በኋላ ባለፉት አስር ቀናት ውስጥ ያገኘውትን ድጋፍ በሕይወቴ ውስጥ ብዙ ጊዜ አጋጥሞኛል ብዬ አላስብም በማለትም ደጋፊዎቹን አድንቋል። አደላይድ ኢንተርናሽናል በ2022 በኮቪድ-19 የክትባት ሁኔታ ምክንያት ከአውስትራሊያ ከተባረረ በኋላ ጆኮቪች በድጋሚ ወደ አውስትራሊያ አቅንቶ ያደረገው የመጀመሪያው ውድድር ነው። በሴቶች የፍጻሜ ውድድር ደግሞ ቤላሩሳዊቷ አሪና ሳባሌንካ የቼኳን ሊንዳ ኖስኮቫን በማሸነፍ 11ኛ የነጠላ ውድድር ሻምፒዮንነት ድሏን አስመዝግባለች። ለዛሬ መረጥ ናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ሕልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናደው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁ ስለቆያችሁ በእጅጉ እናመሰግናለን። በነገራችን ላይ በዝግጅቶቻችን ላይ ማናቸው ማስተያየቶች ቢኖራችሁ ወይንም ጥቆማ ቢኖራችሁ መደበኞቹን የፌስቡክ የኢንስታግራም እንዲሁም ደግሞ የትዊተር ገጾቻችንን መጎብኘት እነሱን መጠቀም አትዘንጉ። ታስተናግዳችሁ ያመሸሁት ሀብታሙ ስዩም ነኝ። በምስልና በድምፅ ቅንብሩ ደግሞ ንጉሱ ታምሬ አብሮን ነበረ። መልካም ምሽት ይሁንላችሁ። የነገሰ